መርካቶ ሰፈሬ ከአድናቂዎቹ ጋር የተዋወቀበት ዜማ ነው። ወጣቱ ድምፃዊ አብዱኪያር እንግዳችን። የቱ ውበት ነው እንዳንቺ ተዋጣለ የቷ አመል ነው እንከን ማይገኝልን ልብን ወስዶ መንፈስን የሚገዛ!

I'm a little bit of a ሌሎችን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልግ አረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም። ውበት ውበቱን ድናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልግ አረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም። ውበትሽን ሊገልጸው ቆንጆ ናት፣ መቼ ይገልጽሻል፣ ቁም ነገር አስቀርቶብሻል። ጥሩ ናት፣ መቼ ይገልጽሻል፣ ውበትን ይደብቅብሻል። የኔ ማር ካልሽ ካገኝ ድረስ፣ የኔ ማር የሚሄድ ካንቺ ጋር፣ የኔ ማር ዝንብዬ ልውደድሽ፣ የኔ ማር ያሉሽ ye ne maar ye ውበት ነው እንዳንቺ፣ ተዋጣለት የተዋመል ነው እንከን የማይገኝለት ልብን ወስዶ መንፈስ የሚገዛ የሚያሸንፍ ቀን በቀን የሚበዛ ትላለ፣ ስለአለ አንዳንዴ በየቀኑ ይበዛል። ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል። ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበትሽን ሊገልጸው። ለአንዴ እኮ ለስክሪፕቶም ላይ እኮ ስልጣን የሌለው ሰው ኬት ያመጣዋል በለው። ፊደሉ እኮ አይወለድ ዝም ብሎ አይመጣም። እዚህ ጋር ስልጣኑን አይተናል በመጠየቅ ስሜት እንዴት ልግለጸው የሚለውን ጣሪያ የሚያስነካ የወደድኩት ዜማ ነው። አብዱ እንኳን ደስ ያለ። በጣም አመሰግናለሁ አሉ ላይ በቅርቡ የሲዲህ ምረቃ በተካሄደበት የሙያ ህጋሮችህና አድናቂዎችህ በተሰባሰቡበት የደመቀ ምሽት ተገኝቼ ተመልክቻለሁ። ሙዚቃህን የሚወዱ በጥሩ ስሜት የተከተሉህን ያህል ሙያ አጋሮች ስለ ባህሪ፣ ስለ ጠባይ፣ ስለ ቁም ነገረኝነትህ በተደጋጋሚ ሲነገር ሰምቼ ያለው እንዲህ ያለውም ምስክርነት መስማት ደስ ይላል። እስኪ ስለ ጥቁር አንበሳ ንገረን። መቼ የተወለደ ለአድማጭ ጆሮ እስክታደርስ የነበረው እንደው በአጭሩ አስቃኝን። በአሜሪካ ኑሮ ህይወትና ሙዚቃ ልለያይ የሚሉበት ቦታ ሆነ እንዴት ሰራው? መጀመሪያ ሲመጡ ሀሳቦቹ ጽፋቸው ነበር እና ያው ስቱዲዮ ፍለጋ ወደ አዲስ አበባ ሊሆን ምናምን እያልኩኝ ነበር። ትምህርቱን ቢዚ ስላደረገኝ የቀዳውኝ ወደ ጎን አረጋቸው ነበር። ከዛ በኋላ ግን ጊዜ ሲገኝ አሸብር ማሞ አዲስ አበባ መጣና ና ዘፈኑን በሙሉ አረንጅ አደረገው። እሱ ነው። ፈለቀ ሀይሉ ሳክስፎን አግዞታል። ተክሉ አግዞታል ማሲንኮ። ሰጠኝ ነው የሰራው። ግን ሙሉ ነው ኮምፖዝ ያረገው፣ አሬንጅ ያደረገው፣ ማስተር ያደረገው አሸብር ማሞን። በዚህ አጋጣሚ እሱን አመስግንልኝ። በጣም ጥሩ ወዳጄ፣ ወንድም ይሆነዋል። እሱ ሲመጣ እንደውም ሰው ሁሉ ጠፍታል ስላለኝ አንድ ሁለት ሲንግል ልስራ ብዬ ገባውኝ። አንድ ደግሞ ጥሩ ወዳጅ አለኝ ብስራት የሚባል እሱ ደግሞ ለምንድን ነው ሲንግል የሚሆነው ሙሉ አልበም ነው የምንፈልገው ብሎ በጣም ፑሽ ማድረግ ጀመረ። መቼ ነው ይህ ይሄ የሆነው? እንግዲህ ልክ ሁለት አመት የሆነዋል። ከዛ ወደ ስቱዲዮ ገባን። አንድ አንድ እያለን እቺ እናስተካክል፣ እቺ ያልቃለች፣ እቺ እንዲል አድርግ እያለን ያው አይመችም። ጊዜውን ታውቀዋለህ። ሙሉ ጊዜን ለዘፈን መስጠት ያቅታል። ግን ባለውም ጊዜ እንግዲህ ለዚያ በቃ ነው ሲጀመር መንፈሱ እንደዚህ ነበረ። ስራ፣ ትምህርት፣ ቤተሰብ ይህን ሁሉ ይዞ እንዳልከው የሙሉ ጊዜ ሙዚቀኛ መሆን አይቻልም። የሀገሩም ሁኔታ ብዙ ነገሮችን ይጠይቃል። ታዲያ ጥቁር አንበሳም መርካቶ ሰፈሬ በሚለው ስራ እንደተዋወቅከው ለየት ለየት ያሉ ምናልባትም የሚያነጋግሩ ጭብጦች ያሉባቸው ዜማዎች ተካተውበታል። ኋላ ላይ ከሙዚቃዎች አንዳንዱ እንጫወታለን። እስኪ ንገረን ያካተትካቸውን ስልቶች፣ በሙዚቃዎች የተላለፉትን መልእክቶች ለማስተዋወቅ ያህል ባጫጭሩ አጫውተን። ችካዎችን ብዙ ተጠቅም ያለው ዘንድሮ ጥቁር አንበሳ፣ አልተነጣጠልንም፣ የኔ ማር፣ ወይ ጉዴ እነዚህ እነዚህ ችችካ ሪትም ውስጥ ነው በደንብ የሰራ ናቸው። ሌላ የዳንስ ነገር እንዲኖረን ፈልጌ ሁለት ዘፈኖችን የዳንስ ሪትም ተጠቅመናል። እድሜ ዳኛው እና እነ ዥዋዥውን። ሌላ ሁለት ሬጌ ተጠቅሜያለሁ። ደስ ይላል እና እንዴት ነው የሚረሳው? አንድ ስሎው ችብችካ የሚመስል ዘመን የሚለውን ዘፈን እንደሱ አድርገነዋል። ወደ መድረኩ ስራዎች ላይ ሞር የፓርቲ ስራዎች ላይ ነው፣ ብዙ ሬትም የወሰድ ነው ዘንድሮ። በጭብጥ ደረጃ ጥቁር አንበሳ አለ። አልተነጣጠልንም አለ። የሁለት ህዝቦችን መገናኘት መፈላለግ፣ አንለያይም ሁኔታዎች የተለያዩ ቢያደርገንም የሚል አንድምታ ያለው ስራ አለ። እንዴት ነበር አቀባበሉ? አድማጮች ሙዚቃን ከሰሙ በኋላ ምን አይነት ምላሾችን አግኝተዋል? አሉላ እሱን በእና ነገር በጣም ያስደንቅላል። ጥቁር አንበሳ በተለይ ከአዲስ አበባ ስናወራል አንበሳ አውቶቡሱን ካየው ቆየኸው አንተነ በሳንቲሙ ራሱ መጠቀም ካቆምኩ ረዥም ጊዜ ነው። አንተነ ግን ያስታወስከው ያሉ ብዙዎቹ በጣም ደስ ብሏቸው ነው የነገሩኝ። አንዳንዴ እዛው ፊት ለፊት የሆነና ይጠፋሃል፣ አይታይም አንክ ወጥተን ስናስበው ቦታ ሰጠውት እና ትልቅ ከሆነ መሰለኝ እንጂ አንበሳ እንኳን ለማንሳት እዚህ ያለንበት ቦታ ሰዎች እንኳን ሲያደንቁ አንበሳ ምንም ቦታ የለውም። አይተዋል፣ ግን ያን የቆየውን የቤቱን ማስታወሱ ወደ ኋላ መመለሱ እንችልህበታል። ስላልተነጣጠልን ምን ተብለሃል? ስላልተነጣጠልንም በጣም ብዙ ነገር ነው የነገሩ ያው እሱም የኔ ህይወትም አለበት የመነጣጠል ጉዳይ ድንገት ነው አንዳንድ ጊዜ ቢሮ ውስጥ ሆኖ ነው መስመሩ ያሰምሩት ሰዎቹ ና አሉ ላይ እኔና አንተ ቤት ፊት ለፊት ለፊት ለፊት ሆኖ ድንገት በዛ በመሀሉ ከተሰመረ ወይ አንተ የሌላ ቀበሌ ልጅ ነህ፣ ወይ እኔ የሌላ ቀበሌ ልጅ ነኝ፣ ወይ አንተ የሌላ ሀገር ሰው ነህ፣ ወይ እኔ የሌላ ሀገር ሰው ነው። ምን ነው መስመሩን የሚያሰምሩት ሰዎች ይህን ያንተን ፍቅር የኔና ያንተን አብሮ ማደግ መዋል ምናምን ምናምን አያዩ ማይ ዝም ብሎ ነው የሚያሰምሩት። ና እሱ ነገር አርቲፊሻል ነው ከሚለው ነው እኔ እኛ ከዚህ በላይ ነን ነው መልእክት የእኔ ነገር እሱ ነው። በቃ ከዚህ በላይ ነን የሆኑ ሰዎች ተሰብስበው በሚያሰምሩት መስመር እዛ ጋ መሬት ላይ ያለውን ዋናውን ነገር ከዝም ብሎ ሊለይት አይችሉም። እሱ ነው ዋናው የኔ መልእክት፣ ሌላ ነገር የለው። እስኪ ስለ ድርሰቶችህ እናውራ። ስለ ፍቅርም በተዜሙት ውስጥ ስለ ፍቅር በሚገለጽበት ቋንቋ የኔ ማርን የመሰለ ቀልቤን የገዛ ዘፈን ነው። ግሩም ቋንቋ እዛ ያለው አገላለጽ። ያለን ዜማዎችንም እንደምትደርስ አውቃለሁ። እስኪ ንገረን፣ ድርሰቶቹ እንዴት ተሰሩ? ሁሉ መሰሯቸው ወደ ኔም ብዙዎች እና እነዚህ አሁን የፍቅሩን ዘፈን አንዳንድ ጊዜ እንደ አገላለጽ የኔማር የሚል ቃል እንዴት እንደሚነዝር እኮ ልነግራል ማለት፣ የኔማር ተብለህ ታውቃለህ አሉ። እንደ እንደ ማር እንደዚህ ጣፍጣለሁ እኔ ነው ወይስ ሌላ ሰው ነው ልትል ነው የሚያረግ። በተለይ እንደኛ ቆየት ብሎ ሌላ ሀገር እየኖረ ድንገት የኔማር ስባል እንዴት እንደደነገጥኩኝ እኮ ልነግራል። እኔ ነው ይሄ ነገር አልኩኝ። አይ አንዳንድ ጊዜ የሆኑ ነገሮች አሉ ጨር የሚያደርጉ። እነሱ እነሱን ሳገኛቸው እንዴት ደስ ይሉኛል መሰለህ። በቃ ብዙ ጊዜንም ማጠፋው ከነሱ አይነት ነገሮች ጋር ባህልና ሕዝብን ከጥቁር አንበሳና አልተነጣጠልንም መውሰድ እንችላለን። አዎ መልካም አመት በዓል የሚለውንም ዘፈን ከነሱ ካታጎሪ ጋር ብታስቀው ጥሩ ነው። በቃ ሊገልጽልኝ ይችላል። ያልኳቸውን በሙሉ ተጠቅሜያለሁ። የፍቅር ዘፈኖቹ ላይ ሞር አፍቃሪ ለመሆንም እፈልጋለሁ። የተሳካልህም ይሆንክም ይመስላል። አዎ እንደዛ ነው ያደረጉ ወይ ጉዴ የሚለውን ዘፈን እወደዋለሁ። አሁን ለፍቅር ሲሆን ደስ ይላል። ህልም በቃ ሁሌ ሌሊት ለምንድን ነው የሚሰጠው? አንዳንድ ጊዜ ከጠዋት እስከ ማታ እና ምን አለበት ብዬ የጻፍኳት ያች ግጥም አለኝ ህልምን እኔ ሳውቀው ሌሊት በማታ ነው ወይ ጉዴ ሰሞኑን ከእንቅልፍ የምነቃው አንቺን ለማለም ነው። እንደሱ ስትል አንዳንዴ ደስ ይላል። ፍቅሬሽ አንዳንድ እያለ ለቤ ውስጥ ተደላደለ በደላሎስ መቼ ቀረ ያስተክዘኝ ጀመር ስጠፊ የሚያስጨንቅኝ በሀሳብ የሚያንፋቅቀኝ ለእንገርሽ ውዴ መውደዴ ፍቅሬሽ ነው ሰሞኑን ጉዴ ወይ ጉዴ Way good day? good day? Good day? ምናልባትም ቅርብ የሆነ ስሜት መከሰት የሚችል ነው። አብዱ ኪያር ከጥቁር አንበሳና ከግሩም ዜማዎች ጋር በድጋሚ ብቅ ብለሃል። ቀረብ ብላሉ ወጎች፣ ስለ ሙዚቃና የሙዚቃ ስራዎች እንዲሁም የምንወዳቸውን ሙዚቃዎች አስመልክቶ ለምናደርገው ሰፋ ያለ ወግ ወዲህ ወደ ስቱዲዮ ብቅ ብለህ እንደማገኝ ተስፋ አድርጋለሁ። ጥቁር አንበሳን ለተዋወቅንበት ወጋችን ለጊዜ አመሰግናለሁ። እግዜር ስትልኝ አሉ ላይ ሁል ጊዜ አለውል ቪኦኤ በፈለጋችሁኝ ሰዓት አለውኝ